Foreign Service Institute Amharic Basic Course Unit 48 Basic Sentences for Learning Samamadreg Ethiopia laden michu Mohonakam mehonona befit samadreg ye Ahun siladen besefiyu li ለመሆኑ የፈቃድ ወረቀት አለወት? የፍቃድ ወረቀት ያስፈልጋል እንዴ? አዎ፣ ያስፈልጋል። በኢትዮጵያ ውስጥ ያለ ፍቃድ ወረቀት ማደን አይቻልም። ታዲያ ፍቃዱን ከየት ማግኘት እችላለሁ? ጻፍ ማድረግ፣ ግዛት፣ የአገር ግዛት ሚኒስቴር፣ ቀረጥ። ማመልከቻ ጻፍ አድርገው ወደ አገር ግዛት ሚኒስቴር ቢሄዱና ለጸሐፊው ቢሰጧቸው ወዲያውኑ ቀረጡን አስከፍለው የፍቃድ ወረቀቱን ይሰጥዎታል። ይህን ነገር ዛሬ ከሰዓት በኋላ እፈጽማለሁ። አዳኝ፣ ጨካኝ፣ ስብርብር ማድረግ። አዳኝ ከመሆንዎ በፊት ማሰብ የሚያስፈልግዎ በጣም ጨካኝና ሰውን ስብርብር የሚያደርጉ አውሬዎች መኖራቸውን ማወቅ ነው። ስብር ማድረግ እንደ ፈለጉት ስብር ያደርጉኛል እንጂ ማደኔን አላቆምም ለሁሉም ቢያስቡበት አይከፋም ለምሳሌ ትልልቅ አውሬዎችን ከማደን ትንንሽ አውሬዎችን ማደን ይሻላል እነዚህ ትንንሽ አውሬዎች የት ይገኛሉ? ኮረብታ ሳር መለቃቀም። እነሱ ጠዋት ጠዋት በየሜዳውና በየኮረብታው ላይ ሳራቸውን ሲለቃቅሙ ይገኛሉ። ይሁን ይሁን፣ ብችል የፈቃድ ወረቀቱን አውጥቼ አደኔን እጀምራለሁ። ፎርፍሎንስ ኢትዮጵያ ላደን ምቹ አገር መሆኗን ከመምጣቴ በፊት ሰማ አድርጌ ነበር። አሁን ስለ አደን በሰፊው ሊያስረድኙ ይችላሉ። ለመሆኑ የፈቃድ ወረቀት አለዎት? የፈቃድ ወረቀት ያስፈልጋል እንዴ? አዎ፣ ያስፈልጋል። በኢትዮጵያ ውስጥ ያለ ፈቃድ ወረቀት ማደን አይቻልም። ታዲያ ፈቃዱን ከየት ማግኘት እችላለሁ? ማመልከቻ ጻፍ አድርገው ወደ አገር ግዛት ሚኒስቴር ቢሄዱና ለጸሐፊ ብሰጧቸው ወዲያውኑ ቀረጡን አስከፍለው የፍቃድ ወረቀቱን ይሰጥዎታል። ይህን ነገር ዛሬ ከሰዓት በኋላ እፈጽማለሁ። አዳኝ ከመሆኑ በፊት ማሰብ የሚያስፈልጎት በጣም ጨካኝና ሰውን ስብርብር የሚያደርጉ አውሬዎች መኖራቸውን ማወቅ ነው። እንደ ፈለጉ ስብር ያደርጉኛል እንጂ ማደኔን አላቆምም። ለሁሉም ቢያስቡበት አይከፋም። ለምሳሌ ትልልቅ አውሬዎችን ከማደን ትንንሽ አውሬዎችን ማደን ይሻላል። እነዚህ ትንንሽ አውሬዎች የት ይገኛሉ? እነሱ ጠዋት ጠዋት በየሜዳውና በየኮረብታው ላይ ሳራቸውን ሲለቃቅሙ ይገኛሉ። ይሁን ብችል የፈቃድ ወረቀቱን አውጥቼ አደኔን ጀምራለሁ።